የፕሪቶሪያው ግጭትን በዘላቂነት የማቆም የሰላም ስምምነት አፈጻጸም ላይ ያተኮረ ሁለተኛ ዙር ስትራቴጂካዊ ግምገማ መካሄዱን የአፍሪካ ህብረት አስታወቀ። ግምገማው በኢትዮጵያ መንግስትና በህወት መካከል በሚካሄደው የፖለቲካ ውይይት ላይ ያተኮረ እንደነበረ ህብረቱ ገልጿል። የስምምነቱ ፈራሚዎች ተፈናቃዮችን ወደ ነበሩበት የመመለስ፣ የቀድሞ ተዋጊዎችን ትጥቅ ማስፈታትና ወደ ማህበረሰቡ መልሶ የማዋሃድ ተግባራትን ደረጃ በደረጃ ማስፈጻማቸውን ለመቀጠል እንደ ተስማሙ ህብረቱ በመግለጫው ላይ አስታውቀዋል። የህወሓትን ቃል አቀባይና የኢትዮጵያ መንግስት አስተያየቶች ያካተተው ኬኔዲ አባተ ተከታዩን ዘገባ አዘጋጅተዋል። በትግራይ ክልል የተጀመረው እና በኋላም ወደ አማራና አፋር ክልል የተስፋፋው ለሁለት ዓመት የተካሄደው ደማፋሳሹ የሰሜን ኢትዮጵያ ጦርነት መቋጫ ያገኘበት የፕሪቶሪያው ግጭትን በዘላቂነት ማቆም ስምምነት አፈጻጸም ሁለተኛ ዙር ስትራቴጂያዊ ግምገማ ትናንት ማክሰኞ ሐምሌ 2 ቀን 2016 ዓ ም መካሄዱን የአፍሪካ ህብረት አስታውቋል። በአዲስ አበባ የተካሄደው ግምገማ እስካሁን ባለው የስምምነቱ አፈጻጸም የተገኙ ለውጦችን ለመመዘን ተግዳሮቶችን ለመቅረፍ ና የስምምነቱን ትግበራ ስኬታማነት ለማረጋገጥ ስትራቴጂዎችን ለመንደፍ ያለመ እንደነበር የግምገማውን ስብሰባ የመራው የአፍሪካ ህብረት ባወጣው መግለጫ አመልክቷል። የፕሪቶሪያው የሰላም ስምምነት ተፈራራሚዎች የኢትዮጵያ መንግስትና ህወሀት፣ ታዛቢዎቹ የተባበሩት መንግስታት ድርጅት የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን በምጻሩ ኢጋድ ዩናይትድ ስቴትስ እና የአውሮፓ ህብረት እንዲሁም በስምምነቱ ላይ ድርሻ የነበራቸው የኬንያ የናይጄሪያና የደቡብ አፍሪካ የባለሙያዎች ቡድን በግምገማ መድረኩ መሳተፋቸው ተገልጿል። ግምገማው በኢትዮጵያ መንግስትና በህወሀት መካከል ባለው የፖለቲካ ውይይት ላይ ማተኮሩን የገለጸው የአፍሪካ ህብረት የተፈናቀሉ ዜጎችን ወደ ነበሩበት የመመለስና የትግራይ ኃይሎችን ትጥቅ የማስፈታት የመበተንና ወደ ማህበረሰቡ መልሶ የማዋሃድ ወይም ዲዲአር አርዕስተ ጉዳዮችን ለይተው ትኩረት ለማድረግ ሁለቱም አካላት መስማማታቸውን አስታውቋል። ግምገማዊ ውይይቱን በማስመልከት ለአሜሪካ ድምፅ አስተያየታቸውን የሰጡት የህወሀት ቃል አቀባይ አቶ አማኑኤል አሰፋ ስምምነቱ ከተፈረመ በኋላ የጦርነቱን መቆም ጨምሮ በርካታ ፖለቲካዊና ማህበራዊ ስኬቶች መመዝገባቸውን አንስተው ተፈናቃዮችን የመመለስ ስራው ግን እንደዘገየ አመልክተዋል። ማቆም ብቻ ሳይሆን በጣም ብዙ የፖለቲካ የኢኮኖሚ ኢኮኖሚያዊ እንቅስቃሴዎች መጀመሩ፣ በጀት መመስረቱ፣ የአገልግሎቶች መጀመራቸው ምናምን፣ ይሄንን የሚናቅ ነገር አይደለም። በጣም ሌሎች ነገሮችን ለመስራት የሚያስችል ድልድይ ነው። በጣም ብዙ የተፈጸሙ ነገሮች አሉ። ሰላሙን ዘላቂ ለማድረግ የሚያስችሉ መሰረታዊ ነገሮች ግን እስካሁን አልተፈጸሙም። አንደኛው ነገር ምንድን ነው? ትግራይ ውስጥ ከኢትዮጵያ መከላከያ ሰራዊቶች የሆኑ ሰዎች አሉ። ይህ ከአካባቢው የተፈናቀለ ወደ ሱዳንም ወደ ተለያዩ የትግራይ አካባቢዎችም የተፈናቀለ ሕዝብ ወደ ቀያው እንዲመለስ አልተደረገም። ዋነኛው ነገር ይሄ ነው። አሁን አሁን የተጀመሩ ነገሮች አሉ። በራያም አካባቢ በጠለምትና አካባቢ ያሉ ወረዳዎችም ተፈናቃዮች መመለስ ጀምረዋል። ከነ ብዙ ችግሩ ይሄ በጣም ጥሩ ስራ ቢሆንም በተሟላ መልኩ እስካሁን መቆየት ያልነበረበት የፕሪቸር አግሪመንት ከተፈረመ በኋላ ላለፉት ሁለት አመታት አሁንም ችግሩ ሳይፈታ የቆየውና ይህንንም በሚመለከት ገና ያልተፈጸመ ነገር ነው። ከትናንቱ የፕሪቶሪያው ስምምነት ግምገማዊ ውይይት ጋር በተገናኘ ከኢትዮጵያ መንግስት ኮሚኒኬሽን አገልግሎት በኩል አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት የፕሪቶሪያው ስምምነት ወደ ኋላ እንዳይመለስ በከፍተኛ ትዕግስት እየሰራን ነው ካሉ በኋላ ተፈናቃዮችን የመመለስ ሂደት አፈጻጸምን አስመልክቶ አብራርተዋል። ፕሪቶሪያ ላይ የነበረው ንግግር ዋነኛ ንግግር ሰርቪስ ይመለስ ነው፣ 100% ተመልሷል። በትግራይ ሽግግር መንግስት ይቋቋም ነው፣ 100% ተመልሷል። እዛ ውስጥ ሀረግ ያስገባ ነው የተፈናቀሉ ሰዎችና እና ኮንቴስትድ ኤሪያስ በህገ መንግስቱ ይመለስ ነው ያለው እንጂ አሁን በምንሄደው መንገድ የዝርዝር እቅዳችን አካል እንጂ ፕሪቶሪያ ላይ የለም። ግን በዝርዝር እቅዳችን ህገ መንግስት ሰው ሪፈር አድርገን የተፈናቀለ ሰው ከየትም ቦታ ቢሆን መመለስ አለበት ባልነው አቅጣጫ መሰረት ከትግራይ ተፈናቅሎ የቆዩ ሰዎች በጥቂት ቁጥር ቢሆን መመለስ ጀምረዋል። ይህም ይጠናከራል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ የፖለቲካ ውይይት፣ የትግራይ ተዋጊዎችን ትጥቅ ማስፈታትና ወደ ማህበረሰቡ መልሶ ማዋሃድ እንዲሁም ተፈናቃዮችን መመለስ በግምገማው ላይ በስፋት ውይይት የተደረገባቸው ነጥቦች መሆናቸውን በማህበራዊ የትስስር ገጾቻቸው አስታውቀዋል። ተፈናቃዮችን ወደ ነበሩበት በመመለሱ ሂደት ላይ መሻሻል ስለመኖሩ ሁለቱም አካላት እውቅና መስጠታቸውን የገለጹት አቶ ጌታቸው በተለይም ምዕራብ ትግራይ ሲሉ በገለጹት አካባቢ ክፉኛ የተጎዳውን የህዝቡን ጥያቄዎች በተሟላ መልኩ በመፍታት ሂደቱን ማፋጠን እንደሚያስፈልግም አጽንኦት ተሰጥቷል ብለዋል። የአፍሪካ ህብረትም በዛ የዛሬው መግለጫው የኢትዮጵያ መንግስትና ህወሀት ተፈናቃዮችን ወደ ነበሩበት መመለስና የትግራይ ኃይሎችን ትጥቅ የማስፈታት የመበተንና ወደ ማህበረሰቡ መልሶ የማዋሃድ ሂደት ላይ መሻሻሎች መኖራቸውን አንስተው እነዚህን ጉዳዮች ደረጃ በደረጃ ለመፈጸም ተስማምተዋል ብሏል። የስምምነቱን አፈጻጸም በተመለከተ የሁለቱ አካላት ተወካዮች ለአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ገለጻ ማድረጋቸውን የጠቀሱት አቶ ጌታቸው ረዳ ህወሀትን ወደ ነበረበት የፖለቲካ ፓርቲ እውቅና መመለስ እንዲሁም በሱዳን የሚገኙ የትግራይ ተወላጆች ወደ አገራቸው እንዲመለሱ ማድረግም በግምገማዊ ውይይቱ ላይ መነሳቱን ጠቁመዋል። ህወሀት ዳግም ወደ ህጋዊ የፖለቲካ ፓርቲ ደረጃው እንዲመለስ የሚያስችል የአዋጅ ማሻሻያ በቅርቡ በህዝብ ተወካዮች ምክር ቤት መጽደቁን ተከትሎ የፍትህ ሚኒስቴር ይህንኑ የማስፈጸም እርምጃ መጀመሩ ይታወቃል። የትናንቱ የፕሪቶሪያው የሰላም ስምምነት አፈጻጸም ስትራቴጂያዊ ግምገማ በአመዛኙ መልካም ነበር ሲሉ አቶ ጌታቸው ረዳ አመልክተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ስምምነቱ ከተፈረመ በኋላ የኢትዮጵያ መንግስትና ህወሀት አስመዝግበዋል ያሉትን የላቀ እድገት አድንቀው ለዚህም ምስጋና አቅርበዋል። የመጀመሪያው ዙር የፕሪቶሪያው የሰላም ስምምነት አፈጻጸም ግምገማ በመጋቢት ወር ላይ መካሄዱ ይታወቃል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር ትናንት ማክሰኞ በተካሄደው የአፍሪካ ህብረት ሁለተኛው ዙር የፕሪቶሪያ ስምምነት አተገባበር ስትራቴጂያዊ ግምገማ ላይ መሳተፋ መሆናቸውን ያስታወቀው የአገሪቱ የውጭ ጉዳይ መስሪያ ቤት ዘላቂ ሰላምን ለማስፈን የሚቀሩ ስራዎች መኖራቸውንም ጠቁሟል። የቀሪ ተግባራትን አፈጻጸም ሂደት ዩናይትድ ስቴትስ እንደምትደግፍና በኢትዮጵያ ውስጥ ያሉ ሌሎች ግጭቶችም በውይይት እንዲፈቱ የምታበረታታ መሆኗንም አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ